ሳይንስና ቴክኖሎጂ በሕክምና ዘርፍ ከተሰማሩ 36ተኛ ዓመታቸውን ይዘዋል። ላለፉት 26 ዓመታት ይበልጥ ትኩረት ሰጥተው የሠሩት በስኳር ህመም ላይ ነው። መቀመጫቸውን ጎንደር ዩኒቨርሲቲ አድርገው በበሽታው የተጠቁ ህመምተኞችን በከተማም ወደ ገጠር አካባቢዎችም ወጣ እያሉ ሲያክሙ ቆይተዋል። ከዚሁ ጎን ለጎን በበሽታው ላይ ያተኮሩ የተለያዩ ምርምሮችንም በየጊዜው ማካሄዳቸውን አላቋረጡም። በእነዚህ ዓመታት በከተማም በገጠርም የስኳር በሽተኞች ቁጥር በየጊዜው እየጨመረ መምጣቱን ታዝበዋል። ዶክተር ሽታ ያለሙ ይባላሉ። በጎንደር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ መምህር ናቸው። በስኳር በሽታ ህሙማን ላይ ለዓመታት ባደረጉት ክትትል በከተማና በገጠር በዛ ብለው የሚታዩ የበሽታ አይነቶች የተለያዩ መሆናቸውን ተገንዝበዋል። አይነት አንድ የተሰኘው የስኳር በሽታ ባልተለመደ መልኩ በገጠር አካባቢዎች ከፍ ብሎ እንደሚታይም ምርምራቸው አመላክቷቸዋል። ያሉንን በሽተኞች በደንብ ስንከፍላቸው ከተማው ላይ ከመቶ በሽተኛ ሰባ ሶስት ሰባ አራት ፐርሰንቱ አይነት ሁለት የቀረው ደግሞ ሀያ ሶስት ሀያ አራት ፐርሰንቱ አይነት አንድ። ገጠሩ ውስጥ ደግሞ ይገለበጣል። ወደ ሰባ ሰባት ፐርሰንቱ አይነት አንድ፣ ሌላው ወደ ሀያ ሶስት ሀያ ፐርሰንቱ ደግሞ አይነት ሁለት። ይሄ ደግሞ በዓለም ውስጥ ከሚታየው ስርጭት የተለየ ነው። በዓለም ውስጥ ስኳር ሲባል ሰማንያ እጁ አይነት ሁለት ሃያ እጁ አይነት አንድ ነው። እንግዲህ እኛ ከተማ የምናየው ለምን አይነት ሁለት ገጠር ውስጥ እንደው ይህን ያክል ዝቅ አለ ብለን ስንጠይቅ፣ አንደኛ ሰዎች ብዙ እድሜ ላይኖራቸው ይችላል። ረጅም አመት ላይኖሩ ይችላሉ። አንዱ የስኳር ምክንያት እድሜ ስለሆነ ሰው እድሜ በገፋ ቁጥር ስኳር በሽታ ስለሚይዘው፣ ሁለተኛው ደግሞ ያው ውፍረት የለም። የአመጋገቡ ዘዴ ለስኳር የሚያጋልጥ አይደለም። አልኮሆል ብዙ አይጠጣም። ሰዎች እስከ ለተሞታቸው ድረስ እንቅስቃሴ ያደርጋሉ። ለእንቅስቃሴ ብለው ሳያደርጉ ያናን አርዘይቢያቸው በጣም ብዙ እንቅስቃሴ ያለበት ሰውነት የማያስወፍር ቀጥነው እድሜያቸውን የሚገፉበት ጥፋትም ደግሞ ብዙም ጭንቀት መጨናነቅ ስትሬስ ላይኖር ይችላል ገጠር ውስጥ። እነኚህም ጥያቄዎቻችን ናቸው፣ አልተመለሱም። እንግዲህ የምናየው እንደዚህ ነው። አይነት አንድ የተሰኘው የስኳር ህመም አይነት በአብዛኛው በወጣትነት የእድሜ ክልልና ከዚያ በታች ባሉ አዳጊዎችና ሕፃናት ህጻናት ላይ የሚከሰት መሆኑን አዲስ አበባ በሚገኘው ግሸን ፋርማሲ የተዘጋጀ የህክምና መረጃ ይጠቁማል። ይህ አይነት የስኳር ህመም የሚከሰተውም ቆሽት የተሰኘው የሰውነታችን ክፍል የሚያመርተው ኢንሱሊን የተባለው ተፈላጊ ንጥረ ቅመም በጣም አነስተኛ ሲሆን አሊያም ከቶውኑ ማምረት ሲያቆም እንደሆነ የህክምና መረጃው ያሳያል። አይነት ሁለት የተሰኘው የስኳር ህመም አብዛኛውን ጊዜ እድሜያቸው ከ40 ዓመት በላይ በሆኑ ሰዎች ላይ የሚከሰት መሆኑን የሚገልጸው የህክምና መረጃው በብዙሃኑ ዘንድም ይበልጥ የሚታወቀው ይህኛው አይነት በሽታ ነው ይላል። ዶክተር ሽታዬ በህሙማኖቻቸው ላይ የተመለከቱት የአይነት አንድ የስኳር ህመም በህክምና መጻሕፍት ላይ ከተጠቀሰው የራቀ መሆኑን ያስረዳሉ። ይህም ለተጨማሪ ምርምር እንዳነሳሳቸው ይናገራሉ። መጽሐፉ የሚለው ምንድን ነው? አይነት አንድ ስኳር በሽታ የሚበዛው ከአራት እስከ ሰባት ዓመት እና ከአስር እስከ አስራ አራት ዓመት በትንንሽ ህፃናትና በአዶለሰንት ባሉ ልጆች ላይ ነው። እኛ ግን ይህንን በሽታ ገጠር ባለው ገበሬ፣ ደሀ ገበሬ፣ አርሶ አደር ያው ሰብስተንስ ፋርመርስ በሆኑት ላይ እናየዋለን። እና የምናይባቸው ሰዎች ብዙ ጊዜ ከሀያ አምስት እስከ ሰላሳ ዕድሜ ያሉ በጣም ብዙዎቹ ወንዶች ከሴት ይልቅ ሆኖ ግን ልክ በመጽሐፉ እንደተጻፈው አይነት አንድ ናቸው። ካለ ኢንሱሊን አይሻላቸውም። ኢንሱሊን ሁልጊዜ መውሰድ አለባቸው እስከ ለተሞታቸው ድረስ። ግን እድሜያቸው የዘገየ ነው፣ እንደ መጽሐፉ ከአራት እስከ ሰባት ወይም ከአስር እስከ አስራ አራት ሳይሆን ሌተር ነው የሚታየው። እና ይሄንን አይነት ፓተርን ስናይ ቀድሞም የታየ ነው፣ እኛ አዲስ አይደለም ያየ ነው። ስናይ ግን እኛ ጥያቄዎች ጠየቅ፣ ለምን ይሄ እንዲሆነ ራሱ የመጽሐፉን አይነት ስኳር ከሆነ ምን አዘገየው ለመምጣት ካልሆነ ደግሞ ይሄ ስኳር ምናልባት ከማልኒትሪሽን ጋራ የተያያዘ ሊሆን ይችላል። ወይ ማልኒትሪሽን አምጥቶት ይሆን ወይ ማልኒትሪሽን ሪሌትድ ይሆን ወይ ወይስ ማልኒትሪሽን ሞዲፋይድ ይሆን ወይ ወይስ ሌላ ስኳር ነው። በአጠቃላይ በቃ የተለየ አይነት ስኳር ነው፣ ሶስተኛ አይነት፣ አራተኛ አይነት ስኳር ነው ማለት ይሆን ወይ የሚል ነገር ነው ያየ ነው። ሶስት ዓመት የወሰደውና ወደ መገባደጃው ላይ እንደደረሰ የተነገረለት ይህ ጥናት የስኳር ህመምና የምግብ እጥረት ባላቸው ተዛምዶ ላይ ምን አመላከተ? ዶክተር ሽታዬ ማብራሪያ አላቸው። ያመላከተን ሁለት ነገር ነው። አንደኛ የዓለም ጤና ድርጅት በ1985 ዓመተ ምህረት ስኳርን ሲከፋፍል ማልኒትሪሽን ሪሌትድ ብሎ አንድ ክፍል ሰጥቶት ነበረ። በኋላ በ1999 ምንም ነገር በቂ ምክንያት ሳይኖረው አወጣው። ከዛ መካከል ምክንያቱም ዱሮም እንዳው ለብቻው ክፍል የሰጠ ነው ብዙ ጥሩ መረጃ ሳይኖረን ነው ብለው አውጥተው እንደገና ከልሰውታል እንግዲህ ክላሲፊኬሽኑን። እኛ ከዛ ተነስተን ነው አይ ባትከልሱት ይሻላል፣ ምክንያቱም እኛ ጋር ያለው ለየት ያለ ስለሆነ ከማልኒትሪሽን ጋር ሳይያዝ አይቀርም ብለን የምንናገረው። ሌላም ጥናት አድርገናል ከዚህ በፊት ከዚህ በፊት የሰዎችን የልጅነት አመጋገብ እና በቂ ምግብ አላቸው የላቸውም የሚያሰኝ አንዳንድ ምርመራዎችን አድርገን ስኳር በሽተኞቻችን በምግብ በጣም የተጎዱ እንደሆነና በልጅነታቸው የምግብ እጥረት እንደነበረባቸው ምናልባትም እናቶቻቸውም የምግብ እጥረት ሳይኖርባቸው አይቀርም የሚል ውሳኔ ላይ እንድንደርስ አድርጎናል። ይህን ኦሬዲ ፐብሊሽ አድርገነዋል እና በዚህ ምክንያት ነው የተነሳሳ ነው በቀጣዩ ስድስት ወር ይጠናቀቃል ተብሎ የሚጠበቀው የእነ ዶክተር ሽታይ ጥናት አይነት አንድ የተሰኘው የስኳር ህመም አይነት የሚይዛቸው ሰዎች የተለየ ዘረመል ወይም ጂን አላቸው ወይ የሚለውን ጥያቄም ይፈትሻል። ጥናቱ እንዲዘገይ ያደረገውም ይኸው የዘረመል ፍተሻ እንደሆነ ዶክተር ሽታ ይናገራሉ። የምርምር ውጤታቸው ተጠናቆ ለህትመት ሲበቃ በኢትዮጵያ እየተስፋፋ መጥቷል ለሚሉት የስኳር ህመም የመፍትሄ ሀሳቦችን ይጠቁማል ብለው ተስፋ ያደርጋሉ። በኢትዮጵያ የስኳር ህመምተኞች ቁጥር እያሻቀበ የመጣበትን ምክንያት የተጠየቁት ተመራማሪዋ በገጠርና በከተማ ከፍለው ምላሽ ይሰጣሉ። አካባቢ ቁጥር እየጨመረ የመጣበት ምክንያት ሁለት ነው። አንደኛ የህዝብ ቁጥር እየጨመረ መጥቷል። ሁለተኛ እንግዲህ ተደራሽነቱ ሕክምናው መታወቁ ሰው ወደ ሕክምና መምጣቱ እየጨመረ መጥቷል። እንዳልኩ አይነት አንዱ ስለሆነ አይነት አንዱ በሌላ ፋክተር በኤክስተርናል ፋክተር ብዙ አይቸገርም፣ ብዙ ምክንያት የለውም። ያም የሚሆንበት ሌላው ግን በከተማው ውስጥ ግን አመጋገባችን ትክክል አይደለም። ከአልኮል ጋራ ያለው ግንኙነት ሰው በጣም ትክክል አይደለም። መንቀሳቀስ የሚባል ነገር የለም ለትንሹም ለትልቁ መኪና ነው የምንጠቀመው። ደም ግፊት በጣም እየበዛ መጥቷል። ሰው ስትረስ ፉል የሆነ ላይፍ ስታይል ነው የሚኖረው። በዛ ምክንያት ቁጥሩ በጣም በጣም በጣም እያደገ መጥቷል። ኢትዮጵያ ውስጥ በጣም በሚያሳዝን መንገድ ነው እያደገ ይመጣ። አስፈሪ ነው። የጎንደር ዩኒቨርሲቲዋ ዶክተር ሽታዬ በስኳር ህመም ላይ ከሚያደርጉት ምርምር በላቀ አበርክቷቸው ይበልጥ የሚነሳው ህክምናውን ለህሙማን እንዲዳረስ ያደረጉት ጥረት ነው። በዩኒቨርሲቲ ሆስፒታል የሚሰጠውን ሕክምና በተለያየ ምክንያት ማግኘት ላልቻሉ ህሙማን የዛሬ 25 ዓመት ግድም አንድ እቅድ ይነድፋሉ። እቅዱ ህሙማኑ ወደ ሆስፒታል ካልመጡ ሆስፒታሉ ወደ ህሙማኑ ይሄዳል በሚል እሳቤ ከጎንደር ዩኒቨርሲቲ ከ25 እስከ 100 ኪሎ ሜትር ርቀት ላይ ባሉ አካባቢዎች ሕክምናውን ማዳረስ ነበር። ለዚህም ደባርቅ፣ ዳባት፣ አይከል፣ ቆላ፣ ድባ እና ጠዳ የተሰኙ አካባቢዎችን መርጠው ወደ ስራ ገብተዋል። ዶክተር ሽታዬ ይህን እንቅስቃሴያቸውን እንዴት እንደጀመሩት ያስረዳሉ። እነኚህ የስኳር በሽተኞች መቼም ብታያቸው በጣም ያሳዝኑሃል። በጣም ችግረኛ ናቸው። ስኳሩ ሲይዛቸው ደግሞ የበለጠ ችግረኛ ያደርጋቸዋል። በቃ ማለት ይደህ እያሉ በቃ ስራቸውንም በደንብ አይሰሩም። ትዳራቸውም ትዳር ከነበራቸው ይፈርሳል። እርሻቸውም ምንም ሌላ ሰው ነው የሚሰራው። ምክንያቱም በሽታውን ማስታመም ከባድ ነው። ማለት መድኃኒቱን ማግኘት፣ ለመድኃኒቱና ለምርመራው መመላለስ እዚህ ሪፈራል ሆስፒታሉ ጋር በጣም ከባድ ነው እና ለዛ የሚሆን መጓጓዣ አያገኙም። አንዳንዱ ቦታ መኪና አይገባውም። መኪና ቢገባውም መጓጓዣ ቢያገኙም በጥቂት ቀን ውስጥ ይደኸያሉ። ስለዚህ ምን ያደርጋሉ? ይመጡና ከተማ በቃ የኔ ቢጤ የሆነው እየለመኑ ወይም ቋጠሮ እየተሸከሙ ወይም ትናንሽ ስራዎች እየሰሩ የመኖር ዘይቤ ይጀምራሉ። በቃ ክብራቸውም፣ ሀብታቸውም፣ ኑሯቸውም ማንነታቸውም አለቀ ማለት ነው። ምክንያቱም ሊኖሩ አይችሉም ያንን ካላደረጉ። ስለዚህ እኔ በጣም ብዙ ጊዜ ከተማ ሲሄድ በጣም ብዙ ስኳር በሽተኛ ያለውኝ እና ይሄ በጣም ልቤን ያሳዝነዋል። ሰው ለታመመ እንደገና መድኃኒት መውሰድ አለበት፣ ከዛ ደግሞ መድኃኒት ወስዶ ደግሞ ለሚበላው ምግብ እንደገና መለመን አለበት። ስለዚህ እንደው ለነኝህ ሰዎች ምን ማድረግ ይቻላል ብለን ስናስብ ትንሽ ብናቀርበው ሕክምናውን እንደው በእግራቸውም እየመጡ መንገድም ማድረው ቢሆን በሁለት ቀንም እየመጡ በእግራቸው ሊታከሙ ይችሉ ይሆናል። ያ ከሆነ ደግሞ ከቀያቸው አይፈናቀሉም። ያ ከሆነ ትዳራቸው አይፈርስም። ያ ከሆነ እርሻቸውን ሌላ ሰው አይወስድባቸውም። ስለዚህ ከነ ክብራቸው በደህና ቦታ የተቻለውን ያህል ታክመው በቃ የሚሆነው ይሆናል። ዋናው መኖር ስለሆነ እስኪ ጥቂት ቀን ይኑሩ ብለን ጀመር ነው። በአምስት አካባቢዎች የተጀመረው የስኳር በሽታ ህክምናን የማዳረስ ጥረት ዛሬ አስር ቦታዎችን የሚሸፍን ሆኗል። ቀድሞ ጤና ጣቢያ የነበረባቸው አንዳንዶቹ አካባቢዎች ዛሬ ሙሉ ሆስፒታል ተገንብቶላቸዋል። ዶክተር ሽታዬ በየጊዜው ህክምና የሚሰጣቸው በአጠቃላይ ከ8500 እስከ 10ሺ ህሙማን እንዳሉ ይናገራሉ። በየወሩ ለስኳር ህመምተኞች መድኃኒት በማድረስ የተጀመረው የዶክተር ሽታዬ እንቅስቃሴ ሌሎች ተላላፊ ያልሆኑ በሽታዎችን አካቶ በርካታ ህሙማን ህክምና እንዲያገኙ ምክንያት ሆኗል። ዶክተር ሽታዬ እኛ ለስኳር ህክምና ስንሄድ ጤና ጣቢያዎቹ በጣም ብዙ ችግር ስላለባቸው የልብ በሽታ ያለውን ሰው፣ ደም ግፊቱ በደንብ ቁጥጥር ውስጥ ያልዋለ ሰው፣ የሚጥል በሽታ ያለበትን ሰው፣ አንዳንድ ጊዜ ካንሰር ያለበትን፣ የቆየ ሳንባ በሽታ ያለበት ሰው፣ አስም ያለበትን ሰው ያመጡልናል። ስለዚህ እንደገና ሌላ ፕሮፖዛል ነደፍንና ፈንድ ማፈላለግ ጀመርን። ለምን ክሮኒክ ኢልነስስ ብለን ነን ኮሚዩኒካብል ዲዚዝ ብለን ለምን ብዙዎቹ ሁሉንም አንድ ላይ አናያቸውም? እኛ ሀገር በጣም በጣም ብዙ ትኩረት የሚሰጠው ለተላላፊ በሽታዎች ነው እና እነኚህ ደግሞ ሰው እየጨረሱ ነው እና የሚያልቀውን ሰውም የሚያየው ሰው የለም። ስለዚህ ለምን ይሄን ብለን አልጀምርም ብለን ጀመርን። ብዙ ተሳካልን። ዋና አላማችን መድኃኒቱን ወደ በሽተኞቹ እናቀርባለን በሽተኞቹ አጠገብ ያሉት የጤና ባለሙያዎች ነርሶች፣ የጤና መኮንኖች፣ የፋርማሲ ባለሙያዎች፣ የላቦራቶሪ ባለሙያዎች እንዲሰለጥኑና በሽተኞችን ወደ ሆስፒታል ከመላቅ ይልቅ እዛው ባለው አካባቢ እንዲያክማቸው እናደርጋለን እና ይሄ በጣም ተሳካልን። በኢትዮጵያ ተላላፊ ያልሆኑ በሽታዎች ትኩረት ተነፍጓቸው መቆየቱን የሚናገሩት ዶክተር ሽታዬ ከቅርብ ጊዜ ወዲህ ግን በጤና ጥበቃ ሚኒስቴር በኩል ይህንን ለማሻሻል ሙከራዎች እንዳሉ ይገልጻሉ። በህብረተሰቡ ዘንድ ያለውም ግንዛቤ ከፍ እያለ መምጣቱን ያስረዳሉ። እንዲያም ሆኖ ግን በኢትዮጵያ የስኳር ህመም አስፈሪ ደረጃ ላይ ደርሷል ሲሉ ያስጠነቅቃሉ። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።